የዲ ደብልዩ ዜና በመጀመሪያም ዋና ዋና ዜና። ከሶማሌላንድ ወደ ኢትዮጵያ የተሻገረ የአንበጣ መንጋ በባሌ ቦረናና ጉጂ ዞኖች መስፋፋቱን የኦሮሚያ ክልል የእርሻና የተፈጥሮ ሀብት ቢሮ አስታወቀ። ኬንያ የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያለቻቸውን አምስት ተጠርጣሪዎች በቁጥጥር ስር መዋሏን አስታወቀች። በቁጥጥር ስር ከዋሉት መካከል አሜሪካዊ፣ ሶማሊያዊና ኬንያዊ ሹፌራቸው ይገኙበታል። በየመን በሰው አልባ አውሮፕላንና በሚሳኤል ዛሬ በተፈጸመ ጥቃት ከ80 በላይ ወታደሮች ሲገደሉ በርካቶች መቁሰላቸውን የሕክምና ተቋማትና ወታደራዊ የመረጃ ምንጮች ገለጹ። በተባበሩት መንግስታት እውቅና የተሰጠው የሊቢያ መንግስት ጠቅላይ ሚኒስትር ፋይዝ ሳራጅ እና የሊቢያ ብሔራዊ ጦር የተባለ ኃይል የሚመሩት ሀሊፋ ሀፍጣር የሚካፈሉበትና የሊቢያ ቀውስ ላይ የሚመክረው ስብሰባ በበርሊን ተጀመረ። ስብሰባው ተጨባጭ መፍትሄ ማብጀል ለመቻሉ ግን እስካሁን በግልጽ የሚታወቅ ነገር የለም። ዜናው በዝርዝር። ከሶማሌላንድ ወደ ኢትዮጵያ የተሻገረ የአንበጣ መንጋ በባሌ ቦረናና ጉጂ ዞኖች መስፋፋቱን የኦሮሚያ ክልል የእርሻና የተፈጥሮ ሀብት ቢሮ አስታወቀ። በክልሉ የአንበጣ መንጋ ሲከሰት በዚህ ዓመት ብቻ ሁለተኛው መሆኑ ነው። በ25 ዓመታት ከታየው ሁሉ የከፋ የተባለውና የምስራቅ አፍሪካ አገራትን ያዳረሰው የአንበጣ መንጋ የክፍለ አህጉሩን ነዋሪዎች ለምግብ እጦት ሊዳርግ ይችላል የሚል ስጋት አይሏል። የኦሮሚያ ክልል የእርሻና የተፈጥሮ ሀብት ቢሮ የእጽዋት ጥበቃ ዳይሬክቶሬት ዳይሬክተር ደጀኔ ሂርጳ ለዶይቼ ቨለ እንደተናገሩት በክልሉ ለሁለተኛ ጊዜ የታየው የአንበጣ መንጋ በባሌ ዞን ብቻ አስራ አራት ወረዳዎችን አዳርሷል። በአውሮፕላን የመድኃኒት ርጭትና በአካባቢው ነዋሪዎች በባህላዊ መንገድ በሚያደርጉት ጥረት ለመከላከል እየተሞከረ ነው ያሉት አቶ ደጀኔ እስካሁን የአበጣ መንጋው ያደረሰው ጉዳት እንደማይታወቅ ተናግረዋል። የአንደኛው ዙር ክስተት መስከረም ጥቅም ቴዳር አካባቢ በሀራርጌ እና በሌሎችም ክልሎች የተከሰተው ነው ምን የመጀመሪያን ዙር ያው እና የመከላከል ስራውን ጨርሰን ወጥተን ከሰዓት አስራ ሁለት ጀምሮ በዚህ ከሱማሌ ላንድ የተነሳው ወደ ክልላችን በባሌ በኩል በተለይም በራይቱ በሚባል ወረዳ እየገባ ነው። በባሌ ዞን ባሉት ወረዳዎች ተዛምቶ በአሁኑ ሰዓት አስራ አራት ወረዳዎች ላይ ደርሷል። በሌላ በኩል ደግሞ በዚህ በጉጂና በቦረና የሱማሌ አዋሳኝ በሆኑት የጉጂና የሁለቱ ጉጂና የቦረና ዞኖች ተዛምቶ ይገኛል። የዘንድሮ የአንበጣ መንጋ ከኢትዮጵያ በተጨማሪ በሶማሊያ፣ ኬንያ፣ ሱዳን፣ ጅቡቲና ኤርትራ መከሰቱን የምስራቅ አፍሪካ የልማት በይነ መንግስታት ኢጋድ አስታውቋል። 60 ኪሎ ሜትር ርዝመትና 40 ኪሎ ሜትር ስፋት ያለው አንድ የአንበጣ መንጋ በሰሜናዊ ኬንያ ታይቷል። በኢጋድ መግለጫ መሰረት አንድ መንጋ በአንድ ስኩዌር ኪሎ ሜትር እስከ 150 ሚሊዮን አንበጦች ሊይዝ ይችላል። በተለይ በንፋስ ግፊት ከቦታ ቦታ የሚስፋፋው መንጋ በአንድ ቀን ከ100 እስከ 150 ኪሎ ሜትር ሊጓዝ ይችላል። በአንድ ቀን 2500 ሰዎች መመገብ የሚችል ምግብ የማውደም ጉልበትም አለው። ደቡብ ሱዳንና ዩጋንዳ ይኸው የአንበጣ መንጋ ሊያጋጥማቸው እንደሚችል ኢጋድ አስጠንቅቋል። በምስራቅ አፍሪካ አገራት ያየለው የአንበጣ መንጋ ከአንድ ሳምንት ገደማ በፊት ከጅቡቲ ወደ ድሬዳዋ በመብረር ላይ የነበረ የኢትዮጵያ አየር መንገድ አውሮፕላን የጉዞ አቅጣጫ እስከ ማስቀየር ደርሷል። አውሮፕላኑ ድሬዳዋ ለማረፍ ሲቃረብ በገጠመው የአንበጣ መንጋ አቅጣጫውን ቀይሮ ወደ አዲስ አበባ መብረሩ ተሰምቷል። የአውሮፕላኑ አፍንጫ መስተዋቱና ሞተሮቹ በአንበጣ መንጋ መወረራቸውን የሚያሳዩ ምስሎች ዩሮኒውስ የተባለ ድረገጽ አሰራጭቷል። ኬንያ የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያለቻቸውን አምስት ተጠርጣሪዎች በቁጥጥር ስር መዋሏን አስታወቀች። በቁጥጥር ስር ከዋሉት መካከል አንድ አሜሪካዊ፣ አንድ ሶማሊያዊና ኬንያዊ ሹፌራቸው ይገኙበታል። ሁለት ሶማሊያውያን እንስቶች የሚገኙበት የተጠርጣሪዎች ቡድን በሰሜናዊ ናይሮቢ ጥቃት ለመፈጸም ቅኝት በማድረግ ላይ እንደነበር የፈረንሳይ ዜና አገልግሎት ዘግቧል። ፖሊስ ተጠርጣሪዎቹ መጠጥ ቤቶች በሚበዙበት የናይሮቢ አካባቢ ቅኝት በማድረግ ላይ መሆናቸውን ጥቆማ ከደረሰው በኋላ በቁጥጥር እንዳዋላቸው ገልጿል። አልሸባብ በኬንያ በሚገኝ የአሜሪካ የጦር ሰፈር ላይ ጥቃት ከፈጸመ በኋላ የአገሪቱ የጸጥታ ጥበቃ ተቋማት በተጠንቀቅ ላይ ይገኛሉ። በየመን በሰው አልባ አውሮፕላንና በሚሳይል በሚሳኤል ዛሬ በተፈጸመ ጥቃት ከሰማንያ በላይ ወታደሮች ሲገደሉ በርካቶች መቁሰላቸውን የሕክምና ተቋማትና ወታደራዊ የመረጃ ምንጮች ገለጹ። አንድ ስማቸው እንዳይገለጽ የፈለጉ የጦር መኮንን ሁቴዎች በማሪብ ግዛት በሚገኝ ወታደራዊ የጦር ሰፈር ውስጥ ባለ መስጊድ ላይ ጥቃት መፈጸማቸውን ተናግረዋል። የጦር መኮንኑ እንዳሉት ከሰንአ 170 ኪሎ ሜትር በሚርቀው የጦር ሰፈር ውስጥ በሚገኘው መስጊድ ላይ ጥቃት የተፈጸመው ወታደሮች ጸሎት በሚያደርጉበት ወቅት ነው። በማሪብ ከተማ ሆስፒታል የሚገኙ አንድ ባለሙያ በጥቃቱ 83 ወታደሮች መገደላቸውን እና 148 መቁሰላቸውን እንደተናገሩ የፈረንሳይ ዜና አገልግሎት ዘግቧል። አልሃዳት የተባለ የሳውዲ አረቢያ የቴሌቪዥን ጣቢያ ከጥቃቱ በኋላ የደረሰውን የከፋ ጉዳት አሳይቷል። ፕሬዚዳንት አብድረቦ መንሱር ሃዲ ጥቃቱን አጥብቀው ኮንነዋል። ፕሬዚዳንቱ ለጥቃቱ ተጠያቂ ናቸው ያሏቸው ሁቲዎች ግን እስካሁን በይፋ ያሉት ነገር የለም። ሳውዲ አረቢያ መራሹ ግብረ ኃይል ድጋፍ የሚያደርግለት የየመን መንግስት በትናንትናው ዕለት ኒህም በተባለ ግዛት በሁቲዎች ላይ አዲስ ወታደራዊ ዘመቻ ጀምሮ ነበር። ይህ ዶይቼ ቨለ ነው። በተባበሩት መንግስታት እውቅና የተሰጠው የሊቢያ መንግስት ጠቅላይ ሚኒስትር ፋይዝ ሳራጅ እንደዚሁም የሊቢያ ብሔራዊ ጦር የተባለ ኃይል የሚመሩት ሀሊፋ ሀፍጣር የሚካፈሉበትና የሊቢያ ቀውስ ላይ የሚመክረው ስብሰባ በበርሊን ተጀመረ። ስብሰባው የውጭ ወታደራዊ ጣልቃ ገብነትን በማቆም የተኩስ ማቆም ስምምነትን በማጠናከርና ፖለቲካዊ ውይይትን በማስጀመር ለሊቢያ ቀውስ መፍትሔ ለማፈላለግ ያቀደ ነው። የጀርመን የሩሲያ፣ የፈረንሳይና የቱርክን ጨምሮ የአስራ ሁለት ሀገራት መሪዎች የተባበሩት መንግስታት የአውሮፓ ህብረትና የአፍሪካ ህብረት ከፍተኛ ባለስልጣናት በበርሊኑ ስብሰባ ተገኝተዋል። በስብሰባው ተጨባጭ መፍትሔ ማበጀት ስለመቻሉ ግን እስካሁን በግልጽ የሚታወቅ ነገር የለም። የጀርመኗ መራሄተ መንግስት አንጌላ ሜርክል ተቀናቃኞቹን የሊቢያ መሪዎች አግኝተው አነጋግረዋል። የቱርኩ ፕሬዚዳንት ረጂብ ጣይብ ኤርዶሃን የጄኔራል ሀሊፋ ሀፍጣር ኃይሎች በተባበሩት መንግስታት እውቅና በተሰጠው መንግስት ላይ የሚፈጽሙትን ትንኮሳ እንዲቆም ይሻሉ። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮ በበኩላቸው ተቀናቃኞቹን ኃይሎች የተባበሩት መንግስታት እንዲያደራድር ግፊት ያደርጋሉ ተብሎ ይጠበቃል። ይህ ዶይቸ ቨለ ነው። ዜናውን ከማብቃታችን በፊት ዋና ዋናዎቹን በድጋሚ። ከሶማሌላንድ ወደ ኢትዮጵያ የተሻገረ የአንበጣ መንጋ በባሌ ቦረናና ጉጂ ዞኖች መስፋፋቱን የኦሮሚያ ክልል የእርሻና የተፈጥሮ ሀብት ቢሮ አስታወቀ። ኬንያ የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያለቻቸውን አምስት ጠርጣሪዎች በቁጥጥር ስር መዋሏን አስታወቀች። በየመን በሰው አልባ አውሮፕላንና በሚሳኤል ዛሬ በተፈጸመ ጥቃት ከሰማንያ በላይ ወታደሮች ሲገደሉ በርካቶች መቁሰላቸውን የሕክምና ተቋማትና ወታደራዊ የመረጃ ምንጮች ተናገሩ። በተባበሩት መንግስታት እውቅና የተሰጠው የሊቢያ መንግስት ጠቅላይ ሚኒስትር ፋይዝ ሳራጅ እና የሊቢያ ብሔራዊ ጦር የተባለ ኃይል የሚመሩት ሀሊፋ አፍጣር የሚካፈሉበት የበርሊን ስብሰባ ዛሬ ተጀመረ። ዜናው በዚሁ አበቃ። ጤና ይስጥልኝ።